የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ ዘውትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ሰው መሆናችንን ሁልጊዜ ማየት በጣም አስፈላጊ ነገር ነው። በሰው ላይ ጥቃት የሚደርሰው በእስላምነቱ ወይም በክርስቲያንነቱ አይደለም፣ ሰው በመሆኑ ነው። የሚገርፈውና የሚያሰቃየው ሰው እንኳ ራሱ ወንድሙንና እህቱን በሚገርፍበት ምግብ በሚከለክልበት ጊዜ ራሱንም እየቀጣ እንደሆነ ህሊናውን አሳልፎ ለመከራ እየሰጠ እንደሆነ ሊያስብ ይገባል። መጋቤ ሐዲስ ልዑለ ቃል አካሉ ይባላሉ። በሲያትል የክብረ ቅዱሳን መድኃኔ ዓለም ቤተ ክርስቲያን አስተዳዳሪ ናቸው። በቅርቡ በጀመርነው የአገር ጉዳይ የመወያያ ርዕስ ዙሪያ ከስልጡን አስተያየት ላይ የወሰድነው ነው። እኔ ራሴ ፊደል በእንጨት እንደዚህ እየተቆጠረ አግዝ ለጊዜ እያልኩ ነው የተማርኩት። አሁን ባለን ቴክኖሎጂ ባለን እውቀት ለምን ልጆቹ አይማሩም በሚለው ተነሳሳን። የእኛ ፊደሎች ደግሞ በቁጥራቸው እጅግ በጣም ብዙዎች ናቸው። ወደ መቶ ሀያ ስድስት ፊደሎች አሉ። እዚህ ውስጥ እያንዳንዱን ፊደል ኤሌክትሮኒክስ ሰርኪውት ከስፒከሩ ጋር ማገናኘት አለብህ። መጀመሪያ ፊደሉ ተቀረጸ፣ ከዛ በኋላ ድምፅ ተቀርጾ ሁለቱን አገናኝተን ነው ለመጀመር ሀ ደህና ሆኖ አሁን ከዚህ ነካው አይሰራም። ስለ ጥበብና ጥበበኛው ከፎቶግራፍ ጥበብ ባለሙያው ዮሐንስ አስረስ ጋር በተለያዩ የፎቶግራፍ ስራዎቹ ዙሪያ የጀመርነው ወግ ዛሬ በጥበባዊ ጉዞ ላይ ያተኩራል። በፋሽስት ጣሊያን ለተሰውት የሉባቦር ጠቅላይ ግዛት ሊቀጳጳስ ለነበሩት ለብፁ አቡነ ሚካኤል የኢትዮጵያው ቅዱስ ሲኖዶስ የሰማዕትነት ማዕረግ ወይም ክብር ሰጥቷል። አንድ ሰው የሰማዕትነት ማዕረግ ተሰጠው ሲባል ምን ማለት ነው? መልሱን ከአንድ የቤተ ክርስቲያኒቱ ሊቅ አግኝተናል። ሌሎችም መሰናዶዎች አሉን። ለምሳሌ ለምሳሌ ምን የወይን ጉዳይ ወይን ያስተፈስህ ተው፣ ምን አጠፋው? አዲሱ ያስተፈስህ አይደለም ያበርህ ነው። ታዲያ ኧረ በፈጠረ ባካል ብላ ታገሰኝ፣ ትንሽ ንጉሴ አክሊሉ በኋላ ሲመጣ ይገላግለናል። መልካም አዲሱ። የብዙዎች መነጋገሪያ የሆነው አርባ አምስተኛው የዩናይት ስቴትስ ፕሬዝዳንታዊ ምርጫ ከነገ ወዲያ ማክሰኞ ይካሄዳል። የጉዳዩ አነጋጋሪነት እኛን የሚያገል አይመስለኝም። አዲሱ አገለን እናም ወደ ኋላ ላይ ጥቂት እንወያይበታለን። ከሁሉ በፊት ግን አክብሮት የተመላበት ሰላምታችን ይድረስልን አድማጮች። ንጉሱ ታምሬ የሚመራው የአንድ ሰዓት የአየር በረራ ተጀምሯል። እንግዲህ አብራሪዎቹ ደግሞ እኔ አሉላ ከበደና እኔም አዲስ አበበና ለዛሬ እሁድ ጥቅምት 27 2009 ዓ.ም የተዘጋጀው የዓለም ዜና ይቀድማል እንሆ ጤና ይስጥልኝ። እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጅ ይታየነኝ። የዩናይትድ ስቴትስ ምርጫ ተነገወዲያ ማክሰኞ ይከናወናል። ከዚያ በፊት ባለው ጊዜ ታዲያ ዲሞክራቲክ ፓርቲው ፕሬዚደንታዊ እጩ ሂለሪ ክሊንተን እና ሪፑብሊካኑ ተፎካካሪያቸው ዶናልድ ትራምፕ ማንን እንደሚመርጡ እስካሁን ያልወሰኑ መራጮችን እኔ ነኝ የምሻላችሁ ብለው ለማሳመንና ደጋፊዎቻቸውንም ማክሰኞ እለት ወጥተው ድምፅ እንዲሰጡ ለመቀስቀስ ዛሬም በተለያዩ አካባቢዎች ዘመቻቸውን እያካሄዱ ናቸው። አገር አቀፍ የመራጭ ድጋፍ ግምገማዎች የቀድሞዋ የውጭ ጉዳይ ሚኒስትር ክሊንተን እንደ ልብ ተናጋሪውን ቱጃሩን ትራምፕን በጠባብ ድምፅ ብልጫ መምራታቸውን ቀጥለዋል። አብዛኞቹ የሕዝብ አስተያየት ተንታኞች ሚስስ ክሊንተን እንደሚያሸንፉ ነው እየተነበዩ ያሉት። ይሁን እንጂ በእነዚህ የምረጡኝ ዘመቻ የመጨረ የመጨረሻ ሰዓታት በተቀራረበ ድጋፍ ድምጽ እየተፋለሙ ባሉባቸውና ለወትሮ ዲሞክራቶችን በሚመርጡ አካባቢዎች ትራምፕ ተሯሩጠው ብዙ ገንዘብም አፍስሰው ከነጠቋቸው አሸንፈው ዋይት ሀውስ ሊገቡ እድል የላቸውም ማለት አይደለም እየተባለ ነው። የሰሞኑ ሀገር አቀፍ ግምገማ ጥንቅር ሁለት ወይም ሶስት ከመቶ የሚመሩት ክሊንተን የመጀመሪያ የዩናይትድ ስቴትስ ሴት ፕሬዚደንት ሆነው ታሪክ ሊሰሩ ይመስላል። ዋሽንግተን ፖስትና ኤቢሲ ኒውስ ያካሄዱት የኋለኛው አብይ የድምጽ ግምገማ ደግሞ 48 ለ43 እየመሩ እንደሆነ ነው የሚያሳየው። ትናንትና ዶናልድ ትራምፕ ትናንት ቅዳሜ ኔቫዳ ክፍለ ግዛት ሪኖ ከተማ የምረጡኝ ዘመቻ ላይ ሳሉ መሳሪያ የያዘ ሰው አለ ተብሎ በተፈጠረ በኋላ ግን ሐሰት ሆኖ በተገኘ ግርግር ምክንያት የደህንነት ጠባቂዎች ተሯሩጠው ከመድረኩ አፋፍ ሰው ወደ ጀርባ እንደወሰዷቸው ታይቷል። አንድ ሰው ከአዳራሹ ታጅቦ ሲወሰድ የታየ ሲሆን ትራምፕ ከጥቂት ጊዜ በኋላ ወደ መድረኩ ተመልሰው ንግግራቸውን ቀጥለዋል። ተጠርጣሪው ላይ ሽጉጥ እንዳልተገኘበት የደህንነት አገልግሎት ሰዎች መናገራቸውን ሮይተርስ ዘግቧል። በማዕከላዊዋ የሶማሊያ ግዛት ጋልካዮ በፑንትላንድ ና ጋልሙዱግ የመንግስት ኃይሎች መካከል ተኩስ አቁም በተቋጠረ በቀናት ውስጥ ውጊያው አገርሽቶ ቢያንስ 24 ሰዎች ተገደሉ። ከሰማኒያ የሚበልጡ ደግሞ ቆስለዋል። ምስክሮች እንዳሉት ዛሬ እሁድ ማለዳ በከተማዋ በስተምራብ አካባቢ በተቀሰቀሰው ከባድ ውጊያ በከባድ መሳሪያና አዳፍኔ ነው የተታኮሱት። በዩናይትድ ስቴትስ የሚታገዙት የኩርዶችና የሶሪያ ተዋጊዎች የእስልምና መንግስት ነኝ የሚለውን ቡድን ጠንካራ ይዞታ ራካን ሊያስለቅቁ ጥቃት መክፈታቸው ታውቋል። በመጨረሻም የስፖርት ዜና አለን። ኤርትራዊው አትሌት ግርማይ ገብረስላሴ የኒውዮርክ ማራቶንን አሸነፈ። በዓለም አቀፍ መድረክ ሁለተኛውን የወርቅ ሜዳሊያ ለሀገሩ ያስገኘው ግርማይ ገብረስላሴ ዛሬ የተካሄደውን የኒውዮርክ ማራቶን ያጠናቀቀው ሁለት ሰዓት ከ07 ደቂቃ ከ51 ሰከንድ በሆነ ጊዜ ነው። ኬንያዊ አትሌት ሉቃስ ሮቲች ሁለተኛ፣ አሜሪካዊው አብዲ አብድራህማን ሶስተኛ ሆነው ጨርሰዋል። በሴቶች ኬንያዊቱ ሜሪ ኪታኒ አንደኛ ስትሆን የሀገሯ ልጁ ካሊ ኬፒዬጎ እና አሜሪካዊቱ ሞሊ ሀድል ሁለተኛና ሶስተኛ ሆነው ጨርሰዋል። ኢትዮጵያውያኑ አሰለፈች መርጊያና አያንቱ ደቀበው ደግሞ ሶስት ስድስተኛና አስረኛ ሆነው ጨርሰዋል። ሂደቱን ከኒውዮርክ ሶሎሞን አባተ እየተከታተለ ነው። ነገ ማታ ዝርዝሩን ያቀርባል። አድማጮች፣ ለሰዓቷ ያለን ዜና በዚሁ ያበቃል። ዝግጅቱ የራዲዮ መጽሔት። በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ሀገር ማለት ሀገር ማለት ልጄ፣ ሀገር ማለት እንዳይመስልሽ የተወለድሽበት ቦታ የተወለድሽበት አፈር እትብትሽ የተቀበረበት ቀድመሽ የተነፈስሽው አየር ብቻ እንዳይመስልሽ። ሀገር ረቂቅ ነው ቃሉ፣ ሀገር ውስብስብ ነው ውሉ። ሀገር ማለት ልጄ ሀገር ማለት ምስል ነው በህሊና የምታኖሪው ከማማ ማኅፀን ከወጣሽበት ቀን ጀምሮ በጠባሹ ጡት ወይም ጡጦ፣ በዳሽበት ደጃፍ፣ በወደቅሽበት ፈፋ፣ በተማርሽበት ትምህርት ቤት፣ በተሻገርሽው ጅረት በተሳልሽበት ታቦት ወይ በተማፀንሹ ከራማ፣ በእውቀትሽና በሕይወትሽ፣ በእውነትሽና በስሜትሽ የምትቀበየው ምስል ነው፣ በህሊናሽ የምታኖሪው፣ ስትወጅ ሰንደቅ ታደርጊው፣ ቢያስጠላሽ የማትቀይሪው። አገር ማለት የእኔ ልጅ፣ አገር ማለት ቋንቋ ነው። ባንደበታ ይናገሩት፣ በጆሮ አዳመጡት፣ አማርኛ፣ ኦሮምኛ፣ አፋርኛ፣ ቅማንትኛ ጉራጌኛ ወይ ትግርኛ ብለው የማይፈርጁት የኔ ልጅ አማራውና አፋሩ፣ ኦሮሞው፣ ሲዳማው ጉራጌኛሽን ባይሰማ ያልገባው እንዳይመስልሽ ሐዘን ደስታሽን ያልተጋራ የየልቦናችንን ሐቅ ፍንትው አድርጎ እያሳየ ሕዝቦችን ከሰንደቃቸው አስተሳስሮ ያቆየ ሀገር ቋንቋ ነው ልጄ። የሁለንተናሽ መስታወት ሲከፋሽ ትሸሸግበት፣ ሲደላሽ ትኳኳይበት የኔ ልጅ አያት ቅም አያትሽ ሰላም ሲሆን ከወልቂጤ ከአድማስ ማዶ ሸቅጦ ሲያቀና አውረቱን ለእኔና ላንቺ መኖሪያ ሲያቀና ቄና ቤቱን አገር ጠላት ሲደፍራትም ጦሩን ሰብቆ እየፎከረ ከኦሮሞው፣ ከትግሬው፣ ከአፋሩ፣ ከወላይታው ከሁሉም የኢትዮጵያ ልጆች አጥንቱን እየማገረ አገር ይሉት መግባቢያ ሰንደቅ ይሉት መለያ ሲያቆይልሽ በጉራግኛ ማትገልጪው በጎጥ የማትገድቢው ስንት አለ ታሪክ መሰለሽ? እና ይኔ ልጅ ለዚህ ነው አገር ይሉት ቋንቋ ላንቺ የሚያስፈልግሽ። ከወልቂጤ የአድማስ ማዶ ለተሳሰረ ታሪክሽ፣ ለተወጠነው ዕድገትሽ እና ልብ በይ ልጄ፣ ሀገር ማለት ቋንቋ ነው። በአንደበት አይናገሩት በጆሮ አዳምጡት። ከሁሉም በላይ ልጄ፣ ተፈጥሮ ከቸረው በረከት የላቡን ፍሬ የሚበላ ሀገር ማለት ወገን ነው። የኔ የምትይው ከለላ፣ ትመኪበት ጥሪት፣ ትደምቂበት ብርሃንሽ፣ የስብእናሽ ግማሽ ውል ወገን ነው። ማኅተምሽ ዜጋው ነው ልጄ አገርሽ። መሬትማ የኔ ልጅ የኔ ልጅ በእምነትሽና ዕውቀትሽ ከለለሽ ካላበጀሽው፣ ለድገትሽ ውጥን ካልሆነ፣ ለተስፋሽ ካልተመገብሽው፣ መሬትማ ባዳ ነው ለዓለማው የሚለማ ለተስማማው የሚስማማ ዥረቱም ግድ የለውም ቦይ ለማሰለት ይፈሳል። ተራራውም ደንቆሮ ነው ለቦረቦረው ይበሳል። መሬቱ አይደለም የኔ ልጅ፣ ዕድርተኛ ነው አገርሽ ስትቸገር ታድጎ፣ ስትታመም ያስታሞ፣ ስትሞቺ አፈር ያለብስሽ፣ በእጅሽ ያለህ ብሩህ ጽጌ ሰው ነው ልጄ አገርሽ፣ ወገን ነው ልጄ አገርሽ እና የኔ ልጅ እና የኔ ልጅ ሀገር ረቂቅ ነው ቃሉ ሀገር ውስብስብ ነው ውሉ። ሀገር ማለት በገጣሚ ዶክተር በድሉ ዋቅጅራ። የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ይቅር በሉ። የምታወሳዊች መዝሙር አዲሱ የማነች ሴት ተገኘች ተገኘች ካለችበት ቀሴስ ሚስጥሩ ታፈረ። በቅርቡ ካወጡት ሁለተኛ ሲዳቸው ያገኘኋት ነች። እናመሰግናለን። የአገር ጉዳይ የማያሳስበው ሰው ይኖር ይሆን? ኧረ አይመስለኝም። ያሳስባል እንጃሉላ። ትልቁንም ትንሹንም፣ ካህኑንም፣ ሼሁንም፣ ሰዓሌውንም፣ ድምፃዊውንም፣ ገበሬውንም፣ ነጋዴውንም፣ ጋዜጠኛውንም፣ ደራሲውንም ሁሉ ያሳስባል። በተለይም ሰላም ሲታጣ፣ ፍትሕ ተጓደለ የሚሉ ዜጎች ሲበዙ፣ የሰው ልጅ መብት በአደባባይ ተጣሰ ተብሎ ሲዘገብ፣ ክቡር የሆነው የሰው ልጅ ሕይወት ተቀጠፈ ተብሎ ሲነገር፣ የአገር ጉዳይ እንደምን አያሳስብም? በዚህ ርዕስ ዙሪያ ዛሬም አንድ እንግዳ ጋብዘናል። መጋቤ ሐዲስ ልውለ ቃል አካሉ ይባላሉ። የስደተኛው ቅዱስ ሲኖዶስ ፓትርያርክ ጸሐፊና በሲያትል የክብረ ቅዱሳን መድኃኔ ዓለም ቤተክርስቲያን አስተዳዳሪ ናቸው። በቅድሚያ ስለ ጊዜዎ ስለ ትብብሮ አመሰግናለሁ መጋቤ። እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ። እኔም ቪኦኤ ስለዚህ መርሃ ግብር ስለ ጋበዘኝ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቀደም ሲል በመግቢያው ላይ እንደተንደረደር ነው የአገር ጉዳይ የማያሳስበው ሰው የለም። እርስዎ መጋቤ ሐዲስ የሀገር ጉዳይ የኢትዮጵያ ጉዳይ ያሳስቦታል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጣም እጅግ በጣም ያሳስበኛል፣ እረፍትም ይነሳል። እንደውም እኔ አንዳንድ ጊዜ እውነት ለመናገር ብዙ ነገር ባየሁበትና ባነበብኩበት ጊዜ ሰላማዊ እንቅልፍ እንኳ ለመተኛት እስኪረብሸኝ ድረስ እጅግ በጣም ያሳስበኛል። እንግዲህ ሀገር ውስጥ የሚፈጸመውን ነገር በተለያየ መገናኛ አውታር ይሰማሉ። ምን ምን ነቅሰው አውጥተው እንቅልፍ ነሳዎት እርስዎ እንዳሉት አሳስበዎት፣ ሶስት ነገሮችን ባጭሩ ብናስታውስ፣ አንደኛ በህብረተሰቡ ላይ ወሳኝ የሆኑት የሰውን ሰብአዊ ማንነት የሚጎዱ ወይም ደግሞ ጉዳት የሚደርስባቸው የሰው አካላዊ ጥቃት፣ ስሜታዊ ጥቃት እና ሳይኮሎጂካል የሆነ ጥቃት በህብረተሰቡ ላይ በአሁኑ ሰዓት በሁሉም ላይ እየተፈጸመ እንደሆነ ይሰማኛል። ሁለተኛው ነገር ደግሞ መንግስት የአገሪቱ መንግስት ማለት ነው ስለ ህዝቡ ደህንነትና እንዴት ሆኖ በሰላም ወጥቶ እንደሚገባ በሚመስል መንገድ፣ ነገር ግን ስልጣኑን በአግባቡ ለመጠበቅ በሀይልና በጣም ከባድ በሆነ አገዛዝ ህዝቡን በመያዝ በከፍተኛ አኳኋን ህዝቡ ተጨንቆና እረፍት አጥቶ መፈናፈኛ አጥቶ ፍትህ አጥቶ ምን ማድረግ እንደሚችልም ግራ ገብቶት በትልቅ የህሊናዳ ውስጥ እና በትልቅ መከራ ውስጥ ያለ ይመስለኛል። ሌላው ነገር ደግሞ ለዚህ እንደገና ወደ መፍትሄ የሚወስድ በቂ የሆነ የተቀናጀና የተደራጀ ነገር ደግሞ ማየት አለመቻሌ ደግሞ የበለጠ ነገሩን ያሳስበኛል። እንደው ከመጀመሪያው ብነሳ አካላዊ ጥቃት ማለት እንደሚታወቀው በአሁኑ ሰዓት ማንም ሰው ከተጠረጠረ ይያዛል፣ ይታሰራል። እምቢ ብሎም ሮጣለሁ አመልጣለሁ ካለ በጥይት ተመትቶ ይገደላል። ይህ በጣም የሚያስፈራ ውሳኔና የሚያስፈራ አዋጅ ነው። የእኛ ሀገር እንደምታውቀው ህዝቡ ድንጉጥ ነው። አስተዳደጋችን አንድን ሰው ማስጨነቅ፣ መምታት፣ ማሳደድ እንደ ጉብዝና ነው የሚታየው። ስለዚህ እንኳን ወታደር ፖሊስ ይፈራል የእኛ ሀገር ሰው። ያለን ሲስተም፣ ያደግንበት ስርዓት እንደምታውቀው የፈላጭ ቆራጭ ስርዓት ነው። ከቤተሰብ ጀምሮ እስከ መንግስት ድረስ ያለው በመምታት በማስጨነቅ በመቀማት ላይ የተመሰረተ ጉብዝና ነው ያለን። ስለዚህ እንደ አሁኑ በመንግስት ደረጃ የተለየ አዋጅ ወጥቶ የጠረጠርከውን ያልተባበረህን በለው የሚል አዋጅ በሚወጣበት ሰዓት ህዝቡ ምን አይነት ነገር ሊደርስበት እንደሚችል መገመት እንችላለን ከወዲሁ። ሌላው ነገር ደግሞ ስሜታዊውን ነገር አንተ በቤትህ አንድ ገበሬ ወይም ደግሞ አንድ ነጋዴ አንድ ተራ ሰው በየትኛውም ሰዓት ቤቱን ወታደር ከፍቶ የመግባትና ከተኛበት አስነስቶ የመበርበር ቤቱን እቃውን ሁሉ የመፈተሽ መብት አለው በአሁኑ ሰዓት በሀገራችን። ስለዚህ በተኛህበት ሰዓት እንኳ ምን እንደሚፈጠር አታውቅም? በቤትህ ዘግተኸው በተቀመጥከው በተኛህበት ቤት ውስጥ እንኳ ራሱ ሰላም የለህም። ይህ ምን ያክል የስነ ልቦና ጫና እና የስሜት ጉዳት እንደሚያስከትል ልንገምት እንችላለን። አንተ ደክም ውለህ ስራ ውለህ ከተለያየ ነገር ጋር ስትደክም ውለህ ሄደ ከምታርፍበት ቤት የነጻነት ክፍል ውስጥ ተቀምጠ ሳለህ ምናልባት ቪኦኤን ትሰማ ይሆናል ወይም ደግሞ ምናልባት ቪኦኤ በአዋጅ አልተከለከለ ይሆናል፣ ኢሳትን ትሰማ ይሆናል፣ ወይም ደግሞ የሆነ ነገር ታደርግ ይሆናል ብሎ የሆነ ጠላት እንኳ ቢጠቁምብህ ቤትህን ማንኛውም ወታደር መጥቶ ከፍቶ አስገድዶ ያለህን ነገር ሁሉ ሊያይ ይችላል ማለት ነው። ስለዚህ በህብረተሰብ ውስጥ ይህ ነው የማይባል ከፍተኛ የሆነ የስነ ልቦና ጫና፣ የስሜትም ጉዳት እያደረሰ ነው ብዬ አስባለሁ። ሌላው ህጻናት ናቸው። በዚህ ጊዜ በየከተማው በገጠር ብቻ አይደለም፣ በዋና ዋና ከተማዎች ወታደር ብቻ ሰፍሮ ሲያዩና እህቶቻቸው ወንድሞቻቸው እንደታሰሩ ሲሰሙ ልጆቹ የሚያድርባቸው ፍርሃትና ስጋት ወታደር ባዩ ቁጥር እነሱን የሚጠብቃቸው ያገራቸው ወታደር እንደሆነ ሳይሆን ገዳያቸው እንደሆነ አድርገው ነው የሚያስቡት። ይህ አሁን ባለው ትውልድ ብቻ ሳይሆን በሚቀጥለው ጄኔሬሽን ትውልድ ላይም ራሱ ከፍተኛ የሆ ከሆነ የህሊና እዳን ጥሎ የሚያልፍ ብዙ የስሜት ጉዳት ያለባቸው ሰዎችን እንድናሳድግ የሚያስገድድ ከቁስል ጋር ትውልዱ እንዲኖር የሚያደርግ ሁኔታ እንዳለ ይሰማኛል። ይህን ሳስብ በጣም በጣም ነው የሚያሳስበኝ። ሌላው ቅድም ያነሳውት ነገር፣ በመንግስት በኩል ያነሳውት ነገር ምንድን ነው? በትክክል መንግስት ያው ሰዎች ንብረት ስለሚያጠፉ፣ ኢንቨስተሮችን ሀብት ስለሚያባክኑ ጥቃትም ስለሚፈጽሙ የታጠቁ ሰዎችም ስላሉ ነው ይሄን የማደርገው ነው የሚለው እንደምንሰማው። ነገር ግን እውነት ለመናገር አንደኛ የህዝቡ ጥያቄ ምን እንደሆነ መንግስት ያውቅ ይመስለኛል። ህዝቡ በሰላማዊ መንገድ በብዙ መንገድ ጥያቄዎችን አቅርቦ ነበር። ያ ጥያቄ አለመመለሱ ነው ይሄን ያመጣው። አሁንም ቢሆን አፈናውና ዱላው እኔ የህዝቡን የሚያስታግሰውና የሚለውጠው አይመስለኝም። እንዲያውም ከመንግስት ጎን የተቀመጠውን ተሰልፎ የነበረውን ሰው የበለጠ እሱም አብሮ መንግስትን እንዲጠላ የሚያደርግ አሰራር የተፈጠረ ነው የሚመስለኝ። ምክንያቱም ይሄ አዋጅ የሚመለከተው ሁሉንም ስለሚሆን፣ ወታደሩም የሁሉንም ቤት አንኳኩቶ ስለሚገባ፣ ይልቁንም ሀብት ያላቸውንም ሀብታቸውንም ደግሞ በዚህ አጋጣሚ አንዳንዱ የሥነ ምግባር ጉድለት ያለበት ሰው ሊዘርፋቸው ስለሚችል መንግስት እንደሌለው ሁሉም ስለሚያምንና እንዲያስብ ስለሚገደድ የበለጠ መንግስትን የመጥላቱ ነገር እየበረታ ስለሚሄድ አገሪቱ ወደ ከፋ ነገር ውስጥ ትሄዳለች ብዬ ነው የምሰጋው። ሌላው ራሱ መንግስት ለህዝቡ ደህንነት ከሚያደርገው ነገር ይልቅ ለስልጣኑ መቆየት የሚከፍለው ዋጋ እና ያሰለፈው ወታደር የሚጠቀመው ሪሶርስ እንደሚያመዝን በስነ ስርዓት መረዳት ይቻላል ከሁኔታዎች። እና መንግስት ነው የህዝብ መሪ ነው የህዝብ አባት ነው በራሱ ህዝብ ላይ ወታደር አስፍሮ እያስጨነቀ በሀይልና በግድ እስከ መቼ ድረስ እንደዚህ ሆኖ ሊሄድ እንደሚችል ሰላማዊ የሆነ ሽግግርም ለማድረግ ደግሞ ዝግጅት የሌለ መሆኑንም ሳስብ እኔ እጅግ በጣም ነው የሀገራችን ነገር የሚያሳስበኝ። ነገ ምን እንደምትችል መፍትሄ ጭምርም ነገረውናል፣ ጠቆም ጠቆም አድርገዋል። ሌላ እንደው በመጨረሻ መፍትሄ እርስዎ የሚሉት ምንድን ነው የሚል ጥያቄ እናነሳለን። አስቀድሜ ግን እንኳን ወታደር ፖሊስ ሲያይም ዛሬ ሰው ይደነግጣል ብለዋል። ፖሊስና ወታደር እንዴት ነው የሚለዩት? ጥያቄ ያነሳው ፖሊስ እንደምታውቀው አስቀድሞ ወደ ህግ የሚያቀርብ ነው። እንግዲህ በዚህ ሀገርም ስታየው ፖሊስ ስርዓት ማስከበር ነው በአብዛኛው እና ከህብረተሰቡ ጋራ በቅርብ ነው የሚኖረው። አለባበሱም የተለመደ ነው። መኪና ትራፊክም ፖሊስ በለው ወይም ጥበቃም ፖሊስ በለው ከህብረተሰቡ ጋር በከተማ አካባቢ ስለሚኖር የተለመደ ነው። ለህዝቡ ደህንነት እንደቆመ ነው ብዙ ሰው የሚያስበው። ወታደር ግን ሙሉ ትጥቅ ያለው እና የተለየ አለባበስ የለበሰ ነው። ስለዚህ አካባቢውን ዋር ዞን ነው የሚያስመስለው። እንዳለ የጦር ሜዳ ነው ከተማ ያደረገዋል ከ አዎ ራሱ ልኩ ምን እንደሆነ ታውቃለህ? አንድ ሰው አንድ ወዳጅ እንደውዬ ከአንድ ክፍለ ሀገር ሳናግር የየቀበሌ ቤቶች በሙሉ የወታደር ካምፕ ነው አላለኝ እና የወታደር ልብስ የወታደር ምን ምን በሙሉ በከተማው ላይ ልብስ ተለጥፎ ነው የምታየዋል። እና ፖሊስና ወታደር ከፍተኛ የሆነ ልዩነት አለው። ያኛው ለጦርነት የሰለጠነ ነው፣ ይሄኛው ደግሞ በውስጥ ለሕዝብ ደህንነት የተለየ ለሰላም ጥበቃ የተዘጋጀ ነው። መጋቢ አዲስ፣ በዚህ የአገር ጉዳይ ፕሮግራማችን እንደምናነሳው የሰብአዊ መብት ጥያቄዎች በመንግስት በኩል የሚሰጣቸው የተለየ መልስ ቢኖር እንኳን ገለልተኛ የሆኑ እንደ ሁማን ራይትስ ዋች ያሉ አለም አቀፍ የመብት ተሟጋች ድርጅቶች ጥያቄዎቻቸውን አግን ነው እያነሱ ነው በተለይ አስቸኳይ ጊዜ አዋጅ በኋላ አብያተ ክርስቲያናትን የመንፈስ ቤቶችን የመሰሉ እንደዚህ በማይታይበት ሊፈጸም የሚችል በደል ይበዛል ይገዝፋል በተባለበት ጊዜ በተጨባጭ ምን ማድረግ አለባቸው እርስዎ እዛ ውስጥ እንዳለ የሃይማኖት አባት በጣም የሚገርም ጥያቄና ለሁላችን የወቀሳ ያክል የሚሰማ ጥያቄ ነው ወንድሜ ያነሳው። በይበልጥ ህገ እግዚአብሔርን ለምታስተምር ቤተ ክርስቲያንና ለሌሎቹም ቤተ እምነቶች ይህ ነገር በጣም ትልቅ ከባድ እና በጣም አስጨናቂ ጊዜ ነው። ምናልባት ሁለት ሶስት ነገር አለ። አንደኛው በተቻለ መጠን ችግሩን ለሚያደርሰው አካል ያለ ፍርሃት ያለ ይሉኝታ ይህ ነገር ለህዝባችንም ለእናንተ አይጠቅምም ብሎ የመናገር ግዴታ ቤተክርስቲያን አለባት ትላለሁ። ምክንያቱም ይሄ ነገር ሁኗል። ለምሳሌ ዮሐንስ አፈወርቅን የምናስታውሰው በኋላም ተሰዶ ለሞት የበቃው እውነትን በመናገሩ ነበር አንዲት የቤተ መንግስት እናት የድሃዎቹን ይዞታ በመቀማቷና ያን አይሆንም በማለቱ ነው ተሰዶ ሌሎቹንም ጳጳሳት አስተባብሮ ቤተ መንግስት ውስጥ እንዲሰደድ አድርገውት በመከራ አልፎ ልቡ መንገድ ላይ ቁሞ እስኪሞት ድረስ ያሳድዱት የነበረው በዚህ ምክንያት ነው። ስለዚህ ቤተ ክርስቲያን ይሄ ከጥንት ጀምሮ የነበረ ትምህርቷ ነው። በሐዲስ ኪዳንም በብሉ ኪዳን በሐዲስ ኪዳንም የሄሮድስም ታሪክ ስናስታውስ ዮሐንስ የሞተበት ዋናው ምክንያት በቤተ መንግስት ውስጥ የሚፈጸመውን በደል አይገባም በማለቱ ምክንያት እንደሆነ የታወቀ ነገር ነው። እንደ ወደ ብሉ ኪዳን ስንሄድ ደግሞ ሁሉም የእግዚአብሔር ሰዎች you ነጻ አውጮች ነበሩ። የህዝቡ መሪዎች ነበሩ። ስለ ህዝቡ መብት የሚሟገቱ ነበሩ። ከነሙሴ ጀምሮ መሪዎችን መልክ የሚያስይዙ ለሀገራቸው ድህንነትም እጅግ በጣም የሚሰሩ ነበሩ። እንደነ ኤልሳ ያሉ በባይድ ቤተ መንግስቱ የተመከረውን ምክር እያወቁ የሀገራቸውን መንግስት ከጥፋት የሚያድኑ ነበሩ። ስለዚህ ማናቸውም እግዚአብሔርን የሚፈራም አካል የሀገሩ ነገር፣ የህዝቡ ሁኔታ የሚያሳስበው ስለሆነ ለመናገር እድል ለሌላቸው ሰዎች የደረሰባቸውን መደል ለማድረስ ስለማይችሉ በፌስቡክ ላይ እንኳ በምን ሁኔታ ላይ እንዳሉ ለመናገር ለማ የማይችሉ ጨርሶ ሁለንተናቸው ለተያዘ በችግርም ለተገረፉ መንግስታቸውም ደግሞ ሀይሉን ላጸናባቸው አገዛዝ ላጸናባቸው ለሚገርፋቸው ለእነዚህ ሰዎች ተው ይሄ ለአንተም አይገባም፣ ድሀዎቹንም አታስጨንቅ ብሎ የመናገር ግዴታ ቤተ ክርስቲያን አለባት እላለሁ። ቀደም ሲል አሉላ ያቀረበውን ጥያቄ የወቀሳ ያህል ነው የምቀበለው ስላሉ፣ እግዚአብሔር ያክብርልን። በእውነት ተገቢነት ያለው ጥያቄ ነው አሉላ የሚያነሳው። ቤተ ክርስቲያን በሚሉበት ጊዜ ደግሞ የእምነት ቦታዎች ማጠቃለለው ነው። ይሁንና እርስዎ ባሉበት ያሉበትን ነው የተናገሩት። ከሌላም ደግሞ ስናቀርብ እንዲሁ ተመሳሳይ መልስ ይሰጡናል ብዬ አስባለሁ። ወደ ማጠቃለያ እንሄድና እኔ ምንድነው እንደ ማጠቃለያ መናገር የምፈልገው በእውነት ሰው መሆናችን ሁልጊዜ ማየት በጣም አስፈላጊ ነገር ነው። በሰው ላይ ጥቃት የሚደርሰው በእስላምነቱ ወይም በክርስቲያንነቱ አይደለም፣ ሰው በመሆኑ ነው። ሕመም ሁላችን የምንጋራው ጉዳይ ነው። ሞት የሰው የዳ የመከራ ዕድል ፈንታ ነው። የምንጠቃው እንደ ሰው በሰው ላይ መከራ የሚደርሰው እንደ የሚገርፈውና የሚያሰቃየው ሰው እንኳ ራሱ ወንድሙንና እህቱን በሚገርፍበት ምግብ በሚከለክልበት ጊዜ ራሱንም እየቀጣ እንደሆነ፣ ህሊናውን አሳልፎ ለመከራ እየሰጠ እንደሆነ ሊያስብ ይገባል። እንኳን ቤተ እምነቶች ቀርቶ ሰው መሆን በራሱ በአንድ ሰው ላይ የሚከናወነውን ነገር አይገባም ለማለት በቂ ነው። ስለዚህ ሁላችንም በእውነት በወንድሞቻችን፣ በእህቶቻችን፣ በእናቶቻችን ላይ የሚደርሰውን ነገር እንደኛ ተሰምቶን በአንድ ላይ ሆነን ለክፉ ሳይሆን ለበጎ ለማንም ስለማይጠቅምም ይህን ለሚያደርሱት አካላትም ራሱ የማታ ማታ በነገራችን ላይ ቶርች የተደረጉ ብቻ ሳይሆኑ ቶርች ያደረጉ ሰዎችም በቀሪ ዘመናቸው ደስተኛ ህይወት አይኖሩም። የሰቀቀን ኑሮ ነው የሚኖሩት። የተገደለው አቤል ብቻ አልነበረም ደሙ የፈሰሰው። ገዳዩ ቃየልም ወፍ በበረረ ቁጥር አካሉ ሲያልቅ ነው የኖረው። ክፉ አድራጎት ክፉ ለሚያደርገው የመንግስት ልዑክም ራሱ እስካለ ድረስ የመከራ ታሪክ ተሸክሞ እንዲኖር ነው የሚያደርገው። ስለዚህ ለጠቅላላ ትውልድ እንደ እርግማን ስለሚሆን ገራፊዎቹም፣ ግርፋት አዛዦቹም፣ ሲገረፍ የምንመለከተውም ሁሉም ይህን አይነት በራስ ህዝብ ላይ የሚደርስን ጥፋትና በደል በእውነት ልንቃወመው አይገባም ልንል ስለ እውነት ልንናገር አስፈላጊ ነገር ነው ብዬ አስባለሁ። ያን ካደረግን ህዝባችንን በተሻለ መጠን የመከራውን ጊዜ ልናሳጥረው እንችላለን። መንግስትም ደግሞ የሁሉም ድምፅ ከሆነ ሊሰማና ሁኔታዎችን ሊለውጥ ይችላል ብዬ አስባለሁ። መጋበያ አዲስ ልውለቃላ አካሉ በአድማጮቻችን ስም ከልብ እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ይስጥልኝ። ሰላም እግዚአብሔር ከሁላችን ጋር አይሆኑ ghost time. የአሜሪካ 45ተኛ ፕሬዚዳንት ሆነው ሊመረጡ ዶናልድ ትራምፕ ማለት የእሳቸው ማለት አይደለም። ምርጫው ተወስኖ አለ እንደማለት ይመስላል፣ ይመስላል አይደለም። የእሳቸውና የሚስ ሂላሪ ክሊንተን ምርጫ ማክሰኞ እለት ይለይለታል። ልክ ነው። የቀድሞዋ ቀዳማዊ እመቤት የዩናይት ስቴትስ የውጭ ጉዳይ ሚኒስትር እና የዩናይት ስቴትስ ምክር ቤትም አባል የነበሩት ሚስ ሂላሪ ክሊንተን ዲሞክራት ተፎካካሪ ናቸው። አዲሱ ይሄ ምናልባትም በዩናይት ስቴትስ ታሪክ ታይቶ የማያውቅ ከምርጫው ሂደት በተለይ ደግሞ በሁለቱ ዋና ዋና የዩናይት ስቴትስ የፖለቲካ ፓርቲዎች ውስጥ ከነበረው ሂደት መጨረሻው ላይ የመጡት ሁኔታዎች ደግሞ ጨርሶ ግራ የሚያጋቡ ናቸው። መራጩም ግራ የተጋባበት ይመስለኛል። ለማነጋገር አይደለም። ምን ይሆን የሚለውን ነገር በተንጠለጠለ ልብ የሚያገባው ብቻ ሳይሆን የማያገባው ሁሉን ይጠብቅ ያደረገ ይመስለኛል። ቀደም ብለን እንደጠቆም ነው እኔና እናንተ አሁን ይህን ፕሮግራም እየቀረጽን ባለንበት ሰዓት ከፕሮግራማችን መተላለፊያ አይሁድም ቀደም ብለን ነው እያነሳን ያለነው ነገሮች በፍጥነት እየተለዋወጡ ያሉበት ነው። ምን ይሆናል አይታወቅም። በየቀኑ አዳዲስ ነገሮች፣ አንዳንዴም በሰዓታት ውስጥ የሚለዋወጡ ሁኔታዎች እየመጡ ነው። የምርጫውን ውጤትም የመዳኘት ተጽዕኖ የማሳደር አቅማቸው አሳንሶ ማየት የሚቻል አይደለም። ምንም እንኳን ሀያ ሚሊዮን በላይ ሕዝብ ገና ድሮ ድምፁን የሰጠ ቀድሞ በሚሰጥባቸው ክልሎች ውስጥ ድምፁን የሰጠ ቢሆን አልቋል። በአንዱ በሌላ ምክንያት የኔ እጩ ይሄ ነው ያሉበት ቦታ ብንሆን አነጋጋሪነቱ ቀጥሏል። አሸናፊውን የሚጠቁም ነገር የለም። እንዳልከው በየጊዜው በየሰዓቱ አዳዲስ ነገር ይከሰታል። ዶናልድ ትራምፕ በቅርቡ የተገኘባቸው ቅሌት ተብሎ በብዙ ሚዲያ የተገለጠው፣ አሁን ደግሞ መጨረሻ ላይ ሂለሪ ክሊንተን የዚህ የኢሜሉ ጉዳይ እና እከሌ በዚህ ምርጫ አሸናፊ ይሆናል የማይባል ነገር ይመጣል። እንዳልከው ብዙ ሚሊዮን አሜሪካውያን ድምፅ የሰጡ ቢሆንም በቅድመ ምርጫ ግን የለየለት ነገር ላይ አልተደረሰምና ምን ይመስልሃል የምትለኝ ከሆነ እኔ ማይመረጣላ ተብለኝ እንጂ ለነገሩ ክብደት ሰተኑ እንደምታውቀው ማክሰኞ ዕለት እዚያ አምሽተን በአሜሪካ ሰዓት እስከምንፈቀደ ሌት ከሌሎቱ ስድስት ሰዓት ቆይተን ኢትዮጵያ ጠዋት አንድ ሰዓት ሲሆን ዜናውን የምናበስረው እኛን ብዬ አስባለሁ። እንግዲህ ሌሎች መገናኛ ብዙሃን እንዳሉ አላቅምና ክብደት ተሰጥቶታልና እስቲ ያንተን አመለካከት ልስማ። ባይሆን ማስቀደም መርጠሃል አዲሱ አነጋጋሪዎቹ ነገሮች ብዛት አላቸው። አወዛጋቢነታቸው ያንሀል የጎላ ነው። ምርጫው ላይ ተጽዕኖ የሚያሳድሩት በመጨረሻው የመጡት ሁኔታዎች አንተ ቀደም ብለህ ጥሩ አድርገህ እንደገለጽከው በተለይ ትልቁ ሁኔታ የተለወጠው በሴናተር ሂላሪ ክሊንተን የምርጫ ዘመቻ ላይ ነውና እንግዲህ የሚቀጥሉት ቀናት የሚፈጥሩትን ከግምት አስገብተን ነው እኔና እናንተ እየተነጋገርን ያለ ነው፣ የሳምንቱ አጋማሽ ላይ ነው። ለአድማጮች ይህ አስፈላጊ መረጃ ነው። የሚለወጡትን በዜናዎቻችን ማገናዘብ እድል ይኖራል ብለን እናስባለን። ለፕሮግራሙ ምርጫ ሲባል ባጭሩ ዋና ዋና የሚባሉት እናንሳ። የፌዴራሉ የምርመራ ቢሮ የዲሞክራቷን እጩ ሂላሪ ክሊንተንን የኢሜይል መዛገብትን በለው አማርኛው ቃል አሻሚ ይመስለኛል ከዚህ ቀደም በውጭ ጉዳይ ሚኒስትር በነበሩበት ጊዜ ምስጢራዊነታቸው መጠበቅ ያለባቸው ኢሜይሎች አያያዛቸው አስተችቷቸዋል። በህግ ግን አይጠየቁም፣ ፋይሉም ተዘግቷል፣ የሚያስከስሳቸው የለም ብሎ የዘጋው የዩናይትድ ስቴትስ የወንጀል ምርመራ ቢሮ ምክንያት አግኝቶ መክፈቱን፣ ከመክፈቱም በፊት ደግሞ ጉዳዩ ለሚመለከታቸው የምክር ቤት አባላት ይበልጡንም ለሳቸው ተቀናቃኝ ፓርቲ ሪፐብሊካን ሪፐብሊካኑ አብላጫ አላቸውና ምክንያቱም የሚሆነው ብዙዎቹ ከዲሞክራቱም በኩል ተወካዩን ጨምሮ የላኩት ደብዳቤ የቢሮው ዋና ኃላፊ እሳቸውንም ከፍተኛ ትችትና ግራና ቀኝ ጥያቄዎች ውስጥ አስገብተዋል። ይሁንና የምርጫውን ቅኝት ምን ያህል ይቀይረዋል? ቀደም ወዳልከው ወዳልተመለሰ ጥያቄ ይወስደናል። ተጽዕኖ ማድረግ ችሏል ወይ? የሰዎች ስሜት በርዟል ወይ? የሚያግባባ ይመስለኛል። ቀደም ሲል እንዳልከው ነው አሁን እኛ ይሄን ፕሮግራም ስንቀርጽ ከማክሰኞ ሶስት ቀን ቀድመን ነው። የሂለሪ የኢሜይል መዛግብት ጉዳይ ተወስኖ ቀርቦ ሊሆን ይችላል፣ አናቅም። ምናልባት ማክሰኞ ላይ ስንደርስ ከዛ በፊት ግን ምንም መናገር አንችልም። በአሁኑ ሰዓትም ያሰጋሉ የሚባሉት ሂለሪ ክሊንተን ናቸው። ከአንድ ሳምንት በፊት ከፍተኛ ብልጫ ነበራቸው። ምርጫው እየለየለት ነው የሚባል ቦታ ደርሶ ነበር። ይሄ የመጨረሻው የፌዴራል ምርመራ ቢሮ ግን ያን ዘመቻ ዳቤ ባይላ አላይም አሁን የተለወጠ ይመስለኛል። የውጭ ተጽዕኖም ጎልቶ የታየበት ያን ስሜት የሰማንበት ወይ የተመለከትንበት ነው የዘንድሮ ምርጫ ዘመቻ የሪፐብሊካኑ እጩ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋራ ከመጡ አስተያየቶችም ጭምር በግል አንዳቸው ለሌላቸው እስካላቸው ዝንባሌ ድረስ ሲያነጋግር ቆይቶ የምርጫ ዘመቻቸው ቀጥታ ግንኙነት አለ ወይ የሚል የቀድሞ የምርጫ ዘመቻ አስተባባሪያቸው ከሩሲያ ጋር የንግድ ስራ ያላቸውና ቀጣ ግንኙነትም የነበራቸው በመሆኑ አፈት ልከው ወጡ የሚባሉ መረጃዎች የዲሞክራቲክ ፓርቲውንና ሂላሪ ክሊንተንን ያነጣጠሩ መረጃዎች የሩሲያ እጅ እንዳለባቸው መታወቃቸው እነኚህ እነኚህ አጠያቂውን ሁኔታ በሳቸውን በኩል አግልቶት ነበረ። ይሁንና ያንን የፌዴራሉ የወንጀል ምርመራ ቢሮ አልተመለከተውም። እንዲያውም 11 ቀናት ብቻ ሲቀረው ለነኚህ የምክር ቤት አባላት ይህን ደብዳቤ የጻፉት ጄምስ ኮሚ የፌዴራሉ ወንጀል ምርመራ ቢሮ ኃላፊ ስማቸው እንዳይገባ ጠይቀው ነበረ። ከሪፐብሊካኑ እጩ ዶናልድ ትራምፕ ጋር የተገናኘ ጥያቄ ምርመራ እየተደረገ ያለበት ደብዳቤ ላይ ወይም ሰነድ ላይ ስማቸው እንዳይገባ ጠይቀው ነው። ና ወደ አንዷ ዝን ብለዋል። የሚል ጥያቄ መጥተዋል፣ ግፊትም በርክተዋል። ያ መዝገብ ይከፈት የሆነ ወይ ሌላ ጥያቄ ነው። በጣም ጥሩ ነው። ለማጠቃለያው እንሂድ፣ ግን አንድ ነገር ማክሰኞ እለት ምርጫውን በተመለከተ ገዚህ ስናስተላለፍ ያን ፕሮግራም አብረን የምናስተናግድ ከሆነ የዛን ቀን ደግሞ የቀረውን ሀሳብ እንጀምራለን። ትክክል አዲሱ፣ አመሰግናለሁ። አሉላ ዛሬ እንግዳ ያንተ ሆናል። አብረን የተወያየነው አመሰግናለሁ አዲሱ። የኢትዮጵያው ቅዱስ ሲኖዶስ ብፁዕ አቡነ ሚካኤል ዘጎሬን በሰማዕትነት ሰየመ ትላለች ዜናዋ። የጥቅምቱ ሲኖዶስ ሲጠናቀቅ ከተወሰኑ ጉዳዮች አንዱ መሆኑ ነው። እንግዳችንን እናስተዋውቅ። መጋቤ ብሉይ እዝራ ለገሰ የኢትዮጵያ ቤተ ክርስቲያን ሊቃውንት ጉባኤ ምክትል ሰብሳቢ ናቸው። እናመሰግናለን። በቅድሚያ መጋቤ ብሉይ እስቲ አስቀድመው ሰማዕትነት የሚያገኝ ሰው ምን ምንድን ነው፣ አብሮ የሚመጣው? ሰማዕትነት ለማግኘትስ ምን ያስፈልጋል? ከዛን ጀምር። አመሰግናለሁ ቅዱስ ሲኖዶስ የወሰነ ውሳኔ እንዳለ ሆኖን አሁን የበግሌ ሀሳብ ስለሆነ የምሰጠው ሰማይትነት ምንድን ነው? አንድ ሰው ሰማይትን የሚባለው በምን ምን ሲሰራ ነው የሚለው ነው ትልቁ የሚያነጋግረን። መነሻው ቅዱስ መጽሐፍ እንደሚነግረን ጌታችንና መድኃኒታችን በማቴዎስ ወንጌል ምዕራፍ ሰባት ላይ በሰው ፊት ሳያፍር ሳይፈራ ፈጣሪ ዓለማት መሆኔን ፈጣሪ መሆኔን ይልቁንም ደግሞ በኅቱም ድንግልና ተጸንሼ በኅቱም ድንግልና ተወልጄ በዚህ ዓለም ማደጌን ስለ ሰው ልጆች መሰቀሌን፣ መሞቴን፣ ሞትን ድል አድርጌ የመነሳቴን ማድረጌን፣ ዳግመኛ መምጣቴን በእውነት የመሰከረልኝን በአባቴ ፊት እመሰክርለታለሁ ይላል። ይህንን መሠረት አድርጎ ለእውነት የቆመ ሰው ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ምንጊዜም ቢሆን የሰማዕትነትን ማዕረግ ታጎናጽፈዋለች ወይም ትሰጠዋለች። መነሻችን ይሄ ነው። የሚሆን ለእውነት መቆም ነው ምስክርነትን የሚያሰጠው አብሮ ምን ምን ይመጣል ለማለት ነው። እንግዲህ ሰማዕት ሲባል የብፁ አቡነ ሚካኤልን ስለሆነ የምንነጋገረው ለእውነት መቆም ምንጊዜም፣ በተለይ ስለ ብፁ አቡነ ጴጥሮስን አቡነ ሚካኤልን ስንናገር በዚህ በሐሰተኛው ዓለም ኖረው፣ ነገር ግን ሐሰተኛው ዓለም ያለማረካቸው ከማንም ጋራ ጊዜ የወለደውን ንጉሥ የወደደውን ዋሽተው እንደ ማንኛውም ሰው ተመሳስለው መኖር እየቻሉ ለእውነቱ መቆም በጣም ታላቅ ስለሆነ መቸም በዚህ ዓለም ምንም ውሸት ቢደራረብ እውነትን መግዛት አይችልም። ምንም ቢሆን ምንም ምንም ለጊዜው እውነተኞች ይደበዘዛሉ። ለጊዜው እውነተኞች እንደ ሐሰተኞች ይቆጠራሉ፣ ይገፋሉ። በስደት ሰማይትነት ይገኛል። በስደት ስንል ምንድን ነው? በእውነትና ለሀይማኖት የተሰደደ እንደሆነ ለእምነቱ በሚደርስበት መከራ የተሰደደ ሰው ሰማይት ይባላል። ባይገደልም በሰይፍ ባይቆረጥም፣ ነገር ግን በመሰደዱ ብቻ ይህ ስደት ከስደት የበለጠ ነገር ስለሌለ በስደት ብቻ ሰማዕትነትን ይጎናጸፋል። ሁለተኛ ደረጃ ደግሞ እንደነ ብፁዕ አቡነ ጴጥሮስና እንደነ ብፁዕ አቡነ ሚካኤል አይነት ታላላቅ አባቶቻችን ለእውነት የቆሙ በወቅት የነበረውን ዓለሙን ያንበረከከውን የጣሊያንን መንግስት፣ የሀገራቸው ነጻነትን በመቆም ጀግኖቹ ነጻነታቸውን ያስከበሩ ኢትዮጵያውያን አባቶቻችን በየሸንተረሩ በየገደሉ በየፈርክታው ሲሞቱና ሲወድቁ፣ እነዚህን አባቶቻችን ደግሞ በነበረው በወቅቱ ሀገረ ስብከታቸው ተገኝተው ሕዝቡ ሃይማኖቱን እንዳይክድ ሀገር በሌላው በአህይዛ መንግስት እንዳትገዛ ትልቁ ነገር ቅዱስ ሲኖዶስ የሰማዕትነትን ማዕረግ ሰጥቷቸዋል። ሁለቱም ብፁዕ አቡነ ጴጥሮስ ቀደም ሲል ነው። አንደኛው መዘጌት አልነበረበትም፣ እውነቱን ስንናገር ጻውነ ሚካኤል መዘጌት አልነበረበትም። እስካሁን ዞሮ ዞሮ ግን ጻውነ ሚካኤል ሰማይትነትን ማዕረግ ወይም ደግሞ የሚገባቸውን ቅዱስ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን አልነፈገቻቸውም፣ አግኝተዋል። እሺ እንግዲህ መስፈርቱን ነግረውናል። ሰማእት ሲባል አብሮ የሚመጣ ነገር አለ ወይ? እሱን ነው በይበልጥ እንደው እንዲ አብራሩ። ሰማእት ሲባል አንደኛው በስሙ መታሰቢያ ቅዱስ ቤተ ክርስቲያን ወይም ደግሞ ቤተ ክርስቲያን ይታነጽለታል። መታሰቢያ ገድል ይደረስላቸዋል። ልበወለድ መድረስ አይደለም። የሐዋርያ ስራ በመጽሐፍ ቅዱስ እንደተመዘገበ ሁሉ ያው ቤተ ክርስቲያናችን ገድል ጽፋላቸዋለች ጽፍላቸዋለች። ነገም ከዛ በኋላም ደግሞ ጸበሉ ምንም እያለ ይቀጥላል። ልክ እንደ ግብፃውያን ነው። አሁን ሌላ ሳይሆን አብሮ የሚመጣ ከቤተ ክርስቲያን ከገድል ሌላ ለምሳሌ ጽላት ይባላል። እንግዲህ ይህንን የጸላቱን ጉዳይ ቅዱስ ሲኖዶስ የወሰኑ ውሳኔ ነው። አይ እኔ አሁን የቅዱስ ሲኖዶስን ውሳኔ አይደለም አባታችን፣ የምፈልገው አለ። በቃ ይሄ ግድ ነው። ጸላት ይቀረጸለታል። በቃ መስፈርቱ ምንድን ነው? አብሮ የሚመጣው ለማለት ነው። እንግዲህ ስለ ብፁዕ አቡነ ሚካኤል ይሄ ሁሉ ይደረግ አይደረግ በኋላ የምናየው ነው። ግን እኔ የፈለግኩት አድማጭም እንዲረዳ መሞክረው አንድ ሰው ሰማዕት ሲባል ምን ምን ክብርና አብሮ የሚመጣ ነገር አለ ለማለት ነው። አንድ ሰው በሕይወት እያለ ሰማዕት ሊባል ይችላል። እንደ አባታችን ሰማይ ትዛድ በለደም የሚባሉ ሰዎች አሉ። ወንጌል እየሰበኩ ወንጌል መስበክ ቀላል አይደለም። ሀቀኛ ከሆነ ማለት ነው ሀቀኛ ከሆነ ዝም ብሎ በቃ ማለት የሰዎች የማደር የማንም ጥገኛ ያልሆነ የማንም እንትን ያልሆነ እውነቷን፣ እውነቷን ብቻ የሚመሰክር ከሆነ ሰማዕት ይባላል። ዞሮ ዞሮ ግን የሚረጋገጠው ግን ከሞተ በኋላ ነው። ምክንያቱም ምንጊዜም ቢሆን ሰው ካልሞተ ወይም ደግሞ ከዚህ ዓለም በሞት ካልተለየ እንደው ምናልባት ስህተት ሊናገር ስለሚችል ፍጹም ሰማዕት ነው ብሎ መመስከር ትንሽ ይከብዳል። እግዚአብሔር ይስጥልኝ መጋቢ ብሎ ይዝራ ለገሰ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ጉባኤ

አሁን አድማጮች የጥበብ ጉዳዮችን የምናወጋበት ነው ሰዓቱ። ስለ ጥበብና ጥበበኛው ከፎቶግራፍ ጥበብ ባለሙያው ዮሐንስ አስረስ ጋር የጀመርነው ወግ በፊደሎች የቀለሙትን ልዩ ልዩ ቁሳቁሶች ጨምሮ በተለያዩ የፎቶግራፍ ሥራዎቹ ዙሪያ የያዝነው የምሽቱም በጥበባዊ ጉዞው ላይ ያተኩራል። አሁን የምንመለከታቸው ስራዎች በፎቶግራፍ ዘርፍ ከተመለከትናቸው ለየት ይላሉ። ለጥቅምም የሚውሉ ቀደም ብዬ ጠቆም አድርግ ያለው እስኪ ንገረን። ይበልጡም በፊደል ነው ሙሉ ማለት ይቻላል። በጨርቅ ላይ ተሰሯዋሉ። በወረቀት ሳጥን ልበለው፣ በሱ ውስጥ የተቀመጡ የህጻናት መማሪያ የሚመስል የፊደላት ቀለም እናያለን። ፊደል የፈሰሰበት ቤትህን የሚያደመቀ መጋረጃ ጭምር እናያለን። እስኪ ያጫውተን። እኔ ፎቶግራፍ ነው የሀገር የተማርኩት ፎቶግራፍ ከተማርኩ በኋላ ከፎቶግራፈር ጋር አብሮ የሚሄድ ነገር ምንድነው ልሰራ የምችለው ነገር ውስጤ ያለውም ነገር ማድረግ የምፈልገውን ነገር ራሴን የጠይቀዋለሁ እና እዚህ አገር ጥሩ ነው መሆን የምትፈልገውን ትሆናለህ የራሴ ጥረት ነው እና ፎቶግራፍ ተምሬ እንደጨረስኩ ወደ አሁኑ ወደ ዲዛይን ነው የገባሁት እና የዲዛይን ትምህርት ወሰድኩኝ በኋላ ሁለቱም የጥበብ ስራዎች ስለሆኑ አብረው የሚሄዱ ናቸው ሁለቱንም አብሬ እያስኬድኩኝ ለምን አንድ ነገር አንሰራም በሚለው መጀመሪያ፣ ይሄ ፊደል አንድ አይቲ የወሰደ ጓደኛ አለኝ፣ ብዙ ነገር እሱን የሰራው እሱን ከሰራ በኋላ ወደሚቀጥለው ደሞ ደግሞ ሌላ ለምን አልሄድም የሚል ነገር ተፈጠረ። ከዛ በኋላ እሱን ከሰራም በኋላ የእኛ የሆነ ነገር እዚህ ሀገር ብዙ ነገር አታገኝም። በየቤታችን ምን ጠቀምባቸው ቁሳቁሶች በአብዛኛው እዚሁ ገዝተን ነው። ለምሳሌ ሁሉም ሰው ቤት ብትሄድ የገላ መታጠቢያ ያለ መጋረጃ አለው። ለምን እሱን የእኛ ፊደሎች አድርገንበት ለምን አልሰራም የሚል ሀሳብ መጣለኝ። ሞከርኩት። ተሳካ። አሁን ያው እንደምታየው በአማርኛ ፊደላት የተሽቆጠቆጠ የሻወር መጋረጃ በአብዛኛው ሰው ቤት አለ። ማንጠልጠል ችሏል። ማንጠልጠል ተችሏል። እዛ ላይ ያገኘሁትን የሰውን አስተያየት ብዙ እውነት በእውነት ለሆነ እዚህ ያሉ ወገኖቻችን በጣም የሚያበረታቱን አሉ እና የእነሱንም ድጋፍ ማበረታታት፣ ከዛ ደግሞ ምንልስራ የሚል እንትን ይመጣል በራሴ ላይ እና ምንልስራ ስል አሁንም እንዳልኩህ ብዙ የምንገለገልባቸው ነገሮች አሉ እዚህ ሀገር እና በየቤታችን የምግብ ማቅረቢያ ጠረጴዛ አለን። እሱ ላይ የምናስቀምጠው የቴብል ማት ወይም የገበታ ማስቀመጫ አለ እና ከማንኛውም ሱቅ ሄደን ነው የምንገዛው። ለምን የኛ ኢትዮጵያዊ ባህልና ሴት ያለው ነገር አልሰራም የሚለው ነገር አይምሮ ውስጥ መጣ። እሱንም ዲዛይን አረኩ፣ ፎቶ አነሳ፣ ሞከርኩት፣ ተሳካ። እግዚአብሔር ይመስገን። አሁንም እሱን ጥሩ ሆኗል። እሱን እንደጨረስኩ ከእሱ ጋር ደግሞ እሱ ለምግብ ይሆናል ለመጠጥስ የሚል ነገር መጣ። እሱንም ሰራሁት። የብርጭቆ ማስቀመጫ፣ የሲኒ የምን ማስቀመጫ ኢትዮጵያ የሆነ ተሰርቷል። እሱም ጥሩ ነው። እሱም ተሳክቶልኛል። ቤትም እንግዳ ሲመጣ የሚነገር ታሪክ በር የሚከፍቱ ይመስላል። በፊደሎቹ ጨዋታ ሊደራ ይችላል እንዳልከው። ኢትዮጵያዊ የሆኑ ሴቶችን በባዕድ ሀገር የራስን ታሪክም ጠበቅ አድርገው ለመያዝም የራስ ማንነትንም መገለጫ አድርገው መውሰድ ይቻላል። ስለ ፊደሎቹ አጫውተን። ብዙ ኢትዮጵያዊ ህጻናት አሉ እዚህ የተወለዱ ወይም እዚህ ያደጉ ከፊደል ጋር የማቀራረቡ መንገድ በብዙዎች ሲሞከር እናያለን። በመጽሐፍ ለየት ያለ ነገር ነው፣ ከዚህ ቀደም ተመልክቻለሁ። እስኪ ጫወተን ፊደሉ እንዴት መሰለ? ያው እኛ እኔ ራሴ በሀሁ በፊደል ሀግዝ ለጊዜ እያልኩ ነው የተማርኩት እና በእንጨት እንደዚህ እየተደረገ እየተቆጠረ ነው የተማር ነው። እኛ አሁን ባለን ቴክኖሎጂ ባለን እውቀት ለምን ዘመኑ የደረሰበትን ሁኔታ ልጆቹ አይማሩም በሚለው ነገር ተነሳሳን። ከዛ በኋላ እንደምታየው አልቆ ስታየው ጥሩ ነው፣ ግን ብዙ ጊዜ ወስደዋል። የእኛ ፊደሎች ደግሞ ከዓለም የሚለያቸው በቁጥራቸው እጅግ በጣም ብዙዎች ናቸው። ወደ መቶ ሀያ ስድስት ፊደሎች አሉ። እዚህ ውስጥ እዚህ ፊደል ውስጥ እያንዳንዱን ፊደል በኤሌክትሮኒክስ ሰርኪዩት ከስፒከሩ ጋር ማገናኘት አለብን። ቤት እንደሚሰራ ስለ ራሳቸው ነገር ፊደሎቹና ድምፅ አለ። ምንድን ነው የሚሆነው ለማስተማሪያ አሁን ምንድን ነው የሚሆነው? ፊደሉ ከሀ እስከ ፐ ተዘርዝሯል። እያንዳንዱ ፊደል ስትነካው ድምፅ ይሰጣል። ሀን ስትነካው ሀ ይሰጣል። ያን ለማድረግ መጀመሪያ ፊደሉ ተቀረጸ፣ ከዛ በኋላ ድምፅ ተቀርጾ ሁለቱን አገናኝተን ነው እሱ እና ልጆች ሲቆጥሩ እንደ መምሬ የሚቆጥርላቸው ሰሌዳ አለ። ሰው ከዚህ በፊት በእንጨት ሰርተ ነው ነበረ እና ግን ሰው ቁጭ ብሎ ለልጆቹ ካላስረዳቸው ብቻቸውን ልጆቹ ሊገባቸው አልቻለም። ይህን ይመስላል ፊደሉ ታሽጎ ነው የሚመጣው። ሲዘረጋው እነዚህ ናቸው እንግዲህ ፊደሎቹ መቶ ሀያ ስድስት ፊደል አለ። ከነሱ ውስጥ ሁሉንም እንግዲህ መጀመሪያ ይሄ ለመጀመር ይህንን ትጫነዋለህ። ግን ለመጀመር አሁን ይሄ ደህና ሆኖ አሁን ከዚህ በኋላ ብትነካው አይሰራም ማለት ነው። ይህ ይመስላል ማለት ነው። አሁን ደህና ሆኖ ብሏል። ከዚህ በኋላ ብትነካው አይጨርስም፣ ምንም ችግር የለውም። ልጆች ሰው ያለ ሰው ራሳቸው እየተጫወቱ ያለ አስተማሪ ራሳቸውን እያዝናናም እያስተማረም ይሄዳል ማለት ነው። ኢትዮጵያም ለሚኖሩ እዚህ ሀገርም ላሉ ልጆች በጣም ጥሩ ነው። ሁሉም ነገር የምንሰራቸው ሀገርንና ባህልን ለማስተዋወቅ ነው። ስለዚህ ይሄ ይጠቅማል ብዬ አስባለሁ። ግሩም ነው። የፊደል ፋብሪካ የልጆች እጅ ገብተዋል፣ መጋረጃዎቹ በኢትዮጵያውያን ቤቶች ተዘውትረዋል ብለዋል ዮሐንስ። እነኚህን ስራዎች የምትሰራው የሙሉ ጊዜ ስራ አድርገህ ነው? ቀደም ብለህ አንድ ጓደኛን አብረህ የሚሰራ በኢንፎርሜሽን ቴክኖሎጂ የተካነ አብሮኝ የሚሰራ ጓደኛ ብልሃል። የቴክኖሎጂ ነገርም ያለባቸው ስለሆኑ ከዲዛይን በኋላ የምትሰሯቸው ነገሮች ይገልጣል። ማን ይባላል ስሙ? ብርያ አበበ ይባላል። ብርያ አበበ አሁንም አብራችሁ ትሰራላችሁ? እነ እና በትርፍ ጊዜ ትርፍ ጊዜያችሁ ነው ወይስ ሙሉ ጊዜ ስራችሁ አድርጋችሁ ሙሉ ጊዜ ስራ ነው። እሱ ላይ ነው። እሱ ላይ እሱ ሌላ ስራ አለው፣ ግን እኔ ሙሉ ስራዬን ወደዚህ አድርግ ያለሁ። እንዴት ነው አቀባበሉ? በኢትዮጵያውያን ዘንድ እነኚህ በተለይ ምርቶች፣ የኢትዮጵያን ፊደላት የያዙ ለተለያየ አገልግሎት የሚሆኑ ምርቶች ቀደም ብለ ገልጸህልናል። እንዴት ነው አቀባበሉ ሰው ዘንድ? ጥሩ ነው። እጅግ በጣም ጥሩ ነው። ወገኖቻችን በእውነት ማለት እንዴት ነው፣ እንዴት ልባለ፣ ያበረታቱናል። እንግሊዝኛ ላለመጠቀም ነው ይቅርታ። በጣም ያበረታቱናል እነሱ ይገዙናል፣ ይሄን ብታደርጉ አስተያየት የሚሰጡናል እና አንደኛ የእነሱም ማበረታታት ሌላ ነገር እንድፈጥር ያደርገኛል። በእውነቱ ከሆነ እኔ አሁን እነዚህን ሰራው ብዬ ምንም እንትን አይመስለኝም፣ ነገ ምንድን ነው የምሰራው የሚለውን ነገር ነው ሀሳቤ። ኦረዲ አሁን ዲዛይን የሚያደርጓቸው ነገሮች አሉ ከነዚህ በኋላ ሜይ ቢ እንግዲህ ከስድስት ወር በኋላ ወይም ግፋ ቢል አንድ አመት በኋላ የሚወጡ ሌላ ምርቶች አሉኝ እና ኢትዮጵያዊነትን፣ ባህልን፣ ወግን የያዙ ነገሮች ቢኖሩን ጥሩ ነው። በየሬስቶራንቱ በየቤቱ እንዲገቡ ነው እያደረግኩ ያለሁት። እና ቤት ባይኖርህ ወይ ሬስቶራንት ታያቸዋለህ። የእኔ ምርቶች በተለያዩ ቦታዎች ታገኛቸውን እና ያ ኢትዮጵያዊነትን ያንጸባርቃል። በዚህ ደስ ይለኛል ይህንን በማድረግ ማለት ነው እና አሁን ሙሉ ሰአቴን እዚህ ላይ እየሰራው ነው እና ፎቶግራፍን አነሳለሁ። የተለያዩ የካሜራ ክለብ አባል ነኝ። ስራም እየሰራው እየተማርኩም እነዚህን ነገሮችም የሚያወጣሁት እና ምንም የሚያስቸግረው ዋናው አላማ አለኝ ወይ ነው። ይከብዳል፣ ግን ያን ተቋቁሜ አላማ ያደርሳለሁ የሚለውን ነገር ይዤ በመነሳቴ እግዚአብሔር ይመስገን አሁን የምፈልገው ደረጃ ላይ ደርሻ ያለው ጥሩ ነው ያለሁት። አንተን የመሰሉ የጥበብ ስራቸውን በልባቸው ይዘው የሚችሉትን ያህል በአንድ በኩል ለፍቃዳቸው ለስሜታቸው ያደሩ፣ በሌላ በኩል ለኑሮ ጥረት የሚያደርጉ ወጣቶች የጥበብ ባለሙያዎች እንዳላውቃለሁ። ያንኑ ያህል ደግሞ ከሚወዱት ነገር ጋር የሚቆራረጡበት ሳይወዱ ሳይፈልጉ የሚለያዩበት አጋጣሚ የኑሮ ሁኔታ የሚያስገድዳቸው እናያለ ና ምናልባት ሌላውን የኑሮህን ገጽታ ይህንንም እዚህ ቦታ ድረስ ለማድረስ የረዳህን የምንመለከትበት ወግ ይኖረናል። ለአሁኑ ወደ ቤት ጋብዘህ የጥበብ ስራዎችህን ፎቶግራፎችህን እነ ለየት ያሉ ስራዎችህን ላካፈልክበት ሰዓት ለጊዜ አመሰግናለሁ። እግዚአብሔር ስጥልኝ። እናንተ መታችሁ ስለጠየቃችሁ እና ስራይን ስላያችሁ ልኝ በጣም አመሰግናለሁ። እግዚአብሔር ስጥልኝ። ንጉሴ መስኮት ሊከፈት ነው። በቅድሚያ ሰላም ላንተ ይሁን ንጉሴ። ሰላም ላንተ ጋሽ ንጉሴ። መስኮቱ ተከፍቷል ግባ። አሉላና አዲሱ እንዴት ሰነበታችሁ? የአስራ አምስት ቀን ዝግጅቴን ይዤ ቀርብ ያለሁ ባለፈው አስራ አምስት ቀን ለዛሬ ይዤ ለመቅረብ ቃል የገባሁት አንጋፋውን ጋዜጠኛ ከበደ አኒሳን ነበረ። ነገር ግን እናንተ ባለፈው ዝግጅት መጨረሻ ላይ ስለ ወይን ያስተፌስህ ትንሽ ማብራሪያ ብትሰጥ የሚል ቃል ጣል ስላደረጋችሁ ዛሬም በድጋሚ እዛ ላይ ለማተኮር ተገድጃለሁ። ወይን ያስተፌስህ ልበሰብ ወይን ልብን ደስ ያሰኛል፣ መንፈስን ስሜትን ደስ ያሰኛል እንደማለት ነው። ስለዚህ ሁኔታ ሳስብ ጎሳዬ ተስፋዬ ወይን ያስተፌስህ ልበሰብ እያለ ይጫወታል።

ያሰፌስህ ነው እኛም አላረም ። ዘፈኑም ተቀርጾ ሰው እጅ ገብቷል። ይሁን የናህል መሰረታዊ ችግርም ላይሆን ይችላል፣ ግን እንደው ካወቅነው እና ከሰማነው ዘንድ መስተካከል አለበት ብዬ አስባለሁና የወልዲያው የቅኔ መምህር ገብረ ሕይወት ስለ ወይን ያሰፌስ ግሱን ያብራራሉ። ባጭሩ ተፈታ ይትጌታ ብለን ነው የምናወርደው። እንደገና አስተፋ ካለ አስተአምረ በእንትንታ ነው ማለት ነው ይላል። በክረምት ቅጠላቸውና ፍሬያቸው ከሚረግፉ በበጋ ግን ቅጠልንም ፍሬንም ከሚያፈሩ እጽዋት አንዱ ነው። እንደ ወይን በለስ አለ፣ እንደ በለስ ዝግባ አለ። ሌሎችም ማለትም በበጋ ፍሬ የሚሰጡ በክረምት የሚደርቁ ማለት ነው። ለመሆኑ

أوا قد كان مع أن سجايا وين وفريق من وين ሮማንም እንደዚሁ ፍሬ ሰጠ። እነዚህ ሁሉ በክረምት ውስጥ ራሳቸውን ደብቀው የኖሩ ቅጠልም ፍሬ የሌላቸው የነበረበት ዘመን አልፎ አሁን ደግሞ ከቅጠል ወደ አበባ አካባቢ ወደ ፍሬ እራሳቸውን ወደ መግለጥ ጥቅም ወደ መጥጠ የተሻገሩበት ወቅት መሆን ለመግለጥ ነው። ትርጓሜ ቤት ደግሞ የራሱ አለው። የምን ምሳሌ እንደሆነ በጋ፣ የምን ምሳሌ እንደሆነ ክረምት፣ የምን ምሳሌ እንደሆነ በዚያ በዘመን ምሳሌነት በበጋ የሚያፈሩ እነማን ሰዎች እንደሆኑ ከሰዎች አንጻር፣ ከሰማይታት አንጻር፣ ከጥብሳት አንጻር፣ ከይመናል አንጻር ደግሞ የራሱ ትርጉም አለው። እሱ ሰፊ ነገር ነው። ወደ ወይኑ እንምጣና ወይን ያስተፌሥሕ ልበ ሰብእ ወይን እንግዲህ ጥሩ በየከ ከሚባሉ ለሰው ጥቅም ከሚሰጡ እንዲሁም ፍሬያቸው ከሚበላው እንደገና ተጠምቀው ደግሞ ከውሃ ጋር ተጠምቀው በልዩ ልዩ ዝግጅት አብረው እና ደግሞ ለሰው ጥቅም ከሚሰጡ ሰውነት ከሚያፍታቱ ደስ ከሚያሰኙ ፍሬዎች ተጠምቀው ከሚጠጡ ነገሮች አንዱ ነው። ወይ በዚህ አንጻር በወይን አንጻር ብዙ ነገር ተነግሯል። ለምሳሌ ካለ እግዚአብሔርን ወይን ይለዋል መጽሐፍ ወይን ደስ እንደሚያሰኝ ሁሉ ካለ እግዚአብሔርን ሰዎችን ደስ ያሰኛል ከኃጢአት በማራቅ ለጽድቅ በማዘጋጀት በመንግስተ ሰማያት ለማዘጋጀት ወይን በስጋ ደስ እንደሚያሰኝ ሁሉ ቃለ እግዚአብሔርም ልበ ነፍስን በጭቁር መንፈስ ደስ እንደሚያሰኝ ቅዱሳት መጻሕፍት ይናገራሉ። በመጀመሪያ ደረጃ ማብራሪያውን የሰጡን ሊቀ ጠበብት አረገዌን አገዘ ከአራዳ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ነው። ቅኔና ያሬዳዊ ዜማ የኢትዮጵያውያን ሁሉ የጋራ ቅርስና ሀብት ናቸው ብዬን ያምናለሁ። አንዳንዶቻችን ግን ይሄ የእነዚህ ወገኖች ነው እያል እንተዋቸዋለን። የሀገር ሀብቶች ናቸው፣ ቅርስ ናቸው። ያም በመሆኑ ምክንያት ነው ዩኔስኮ የደመራን በዓል በተለይም ያሬዳዊ ማህሌት ሽብሸባ የሚታይበትን የደመራ በዓል በዓለም አቀፍ ቅርስነት መዝግቦት ያለው። እኛ ሀገር ግን ቅርስ የምንለው እንደ ላሊበላ፣ እንደ አክሱም፣ እንደ ሶፍ ኦመር እንዲህ እንዲህ የመሳሰሉትን የብራና ጽሁፎችን የድንጋይ ቅርጾችን ብቻ ነው። ዜማዎች እራሳቸው ቅርሶች ናቸው። በቤተ ክነቱም ተመዝግበው አይገኙም፣ የሉም። እንደ ቅርስ ተደርገው አልተያዙም፣ ግን መያዝ ነበረባቸው። በነገስታቱ ዘመን ይወረቡ የነበሩ ወረቦች ዛሬ የሉ። ታሪካዊ ወረቦች ለምሳሌ አድዋ ሲዘመት እንደገና ደግሞ በዚህ በማይጨው ጦርነት ንጉሰ ነገስቱ ሲመለሱ በዚህ በዚህ ጊዜ ሁሉ የተወረቡ ወረቦች እንደ ቅርስ መያዝ አለባቸው። ምናልባት ዛሬ የወደቀው ግዕዝ ነገ ሊነሳ ይችላል፣ የነገው ትውልድ ሊያነሳው ይችላል እና እነዚህን መልሶ ማግኘት አይቻልም። ስለዚህ ዜማዎቹን በምናዜምበት ጊዜ የተዋህዶ ሃይማኖት ተከታዮች ብቻ ወይም የኢትዮጵያ ቤተ ክርስቲያን ዜማዎች ብቻ ተደርገው መወሰድ የለባቸውም የሚል እምነት አለኝ። ወይን ያሰፌስ፣ ወይን ያሰፌስ ልበሰብ ልበሰብ ልበሰብ ልበሰብ ለቀሰብ ወይኔ ያሰፍ የሚል ዜማ ደግሞ እኔ አውጥቼለታለሁ። የዛሬ ዝግጅቴን እዚህ ላይ አበቃው። ሳምንት ሌላ የትራፊክ ችግር ካልገጠመኝ በስተቀር የሰማንያ አምስት ዓመቱን የዕድሜ ባለጸጋና አንጋፋ ጋዜጠኛ ከበዳ ኒሳን ይዤ እቀርባለሁ። ደህና ሁኑ። ንጉሴን እናመሰግናለን። እኛም እናመሰግናለን። እንግዲህ ከእንግዲህ ያስተፈስህ አንልም ንጉሴ። በተለምዶ የምንጠቀምባቸው ታዲያ አዲሱ ይህን መሰል ብዙ ነገሮች አሉ ይመስለኛል። በጣም ለምሳሌ አንድ ነገር ልንገርህ። ፍሬ ፈርስኪ ይላል ሰው ወይም ፍሬ ከርስኪ ይላል፣ የማይረባ ለማለት ነው። ነገሩ ግን ትክክል አይደለም። ሁለቱም በተለይ ፍሬ ፈርስኪ ምን እንደሆነ አይገባኝም። ፍሬ ከርስኪ እንኳን የሆድሽ ፍሬ ማለት ነው። እሱም ቢሆን ፍሬ ከርስኪ ብለህ የማይረባ ነገርን ሊገልጥልህ አይችልም። እንዲህ አይነት የተለመዱ በእንግሊዝኛ ኮመን ሚስቴክ የምላቸው ሰው አሁን ቅድም ወይን ያስተፈስህ ወያ በር ለገጥ የሚሉም አሉ ደግሞ ይመስለኛል። ቀላል ነው ግን ልማዱ ይበረታና ትክክል መስሎ ይቀርባሉ። ብዙ ጊዜ በአማርኛ ቃላት አጠቃቀም፣ አነጋገሮች ግድፈት ላይ መላልሰን እንጎበኛለን። የቋንቋ ጉዳይ የባህል ጉዳይ ግድ የሚላቸው ሰዎች የሚጽፉባቸው ወይም ሊጽፉባቸው የሚገቡ ይመስልልክናክ አየው። ደግሞ አሁን ምን መጣ መሰለህ መድኃኒትን ፍለጋ ሄዱ ቃለ መጠይቅን ሊሰሙ አሁን ተገድፋ ሌላ ጋዜ። የሚገርም እና የአማርኛ ነገር ቋንቋ እስካለ ድረስ በትክክል ብንናገርበት እኔ ጉዳቱ አይሰማኝም። ግን ምን እንደሆነ እንዲህን የሚናገሩ ሰዎች አላማቸውም ከየት እንደመጣም እኔ በጣም ያስገርመኛል። ና ወደፊት እንሰራለን። በተለይ ለእኔ የቤት ስራ ሰጥታ የነበረ ይሄ ትልቅ ድህን እያሳሰበኝ ነው። መለሰን እንጎበኛለን አዲሱ የባህር ዳሩን የአማርኛ ቋንቋ ማበልጸጊያ ማዕከል እዚህ ጋር ያስታውሷል። እንዲህ ግድ የሚላቸው በቋንቋ ውስጥ የሚገደፉ ወይም ደግሞ የሚፈጸሙ በፍጹም መሰረት የሌላቸው ከስህተት የሚመደቡ አጠቃቀሞች መገናኛ ብዙኃኑ ሲዘልቁ የሚያደርጉትን የሚያስከትሉትን ጉዳት እየመረመረ ነው። ምን እንደደረሱ ደግሞ ከአንድ ዓመት በኋላ መልሰን ማየት እነሱንም መጋበዝ ያስፈልገን ይሆናል። መልካም አዲሱ። ለዛሬ የቀረን የሙዚቃ የመሰናበቻ ዜማ ሳይሆን ከዚያ በፊት ማሳሰቢያ ነው። ማሳሰቢያ ለፕሮግራም ተከታታዮች እንዲጥፉ የስልክ ቁጥሮቻችን እናስታውሳለን። 2022059942 የውስጥ መስመር 14 የኢሜል አድራሻችን ሆርን አት ቪኒውስ ዶት ካም ብላችሁ ከጻፋችሁ ደርሰናል። ደብዳቤ በተለይ ለአሜሪካ ድምጽ ራዲዮ አማርኛው አገልግሎት ብላችሁ የራዲዮ መጽሔት አዘጋጆች ማለት አትርሱ። የመልእክት አድራሻችን 330 ኢንዲፔንደንስ አቨኒው ሳውዝ ዌስት ዋሽንግተን ዲሲ 20237 ነው። እንግዲህ የቀረን አሉላ አሁን በርግጥ የቀረን አንድ ነገር ነው። እስከ ማጠቃለያ ዜና የሚያዳርስ የድምፃዊ ጎሳዬ ተስፋዬ ዜማ ነው። እንሁ አናዘገሊላ በዶኪማስ ቤት ውሃን ወይን አድርጎ ታየታምራት فصل لبس وين

አድማጮች ከመሰናበታችን በፊት ማጠቃለያ ዜና። የዩናይትድ ስቴትስ ምርጫ ተነጎዲያ ማክሰኞ ይካሄዳል። ዲሞክራቲክ ፓርቲው ፕሬዚደንታዊ እጩና እጩዋ ሂለሪ ክሊንተን ና ሪፑብሊካኑ ተፎካካሪያቸው ዶናልድ ትራምፕ ማንን እንደሚመርጡ ያልወሰኑ መራጮችን ለማሳመንና ደጋፊዎቻቸውንም ወጥተው ድምጽ እንዲሰጡ ለመቀስቀስ ዛሬም በተለያዩ የሀገሪቱ አካባቢዎች እየተዘዋወሩ ቅስቀሳ ይዘዋል። በማዕከላዊዋ የሶማሊያ ግዛት ጋልካዮ በፑንትላንድ ና ጋልሙዱግ መንግስት ኃይሎች መካከል ተኩስ አቁም በተቋጠረ በቀናት ውስጥ ውጊያ ገረሸ። ቢያንስ 24 ሰዎች ተገደሉ፣ ከሰማንያ የሚበልጡ ቆስለዋል። በዩናይትድ ስቴትስ የሚታገዙት የኩርዶቹና የሶሪያ ተዋጊዎች የእስልምና መንግስት ነኝ የሚለውን ቡድን ጠንካራ ይዞታ ራካ ሊያስለቅቁ ጥቃት መክፈታቸው ተሰምቷል። በውጊያ የታመሰችው የኢራቋ ሞሱል ከተማ የገቡት የመንግስቱ ወታደሮች የእስልምና መንግስት ነኝ የሚለው ቡድን ነውጠኞች ቁጥጥር ስር ወዳሉት መንደሮች መገስገሳቸውን ዛሬ ጋብ አድርገው ውለዋል። ብዙ ሲቪሎች ስላሉ እነሱን ከጥቃት ለመከላከል ውለዋል። የአሜሪካ ድምፅ ራዲዮ ዘውትር ቅዳሜና እሁድ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት በመደበኛው ስርጭታችን መልሰን እስከምንገናኝ ፕሮግራም አቀናባሪያችን ንጉሱ ታምሬ ጋር ፕሮግራም አዘጋጅና አቅራቢዎችን የአዲሱ አበበና አሉላ ከበደ በዚሁ እንሰናበታለን። ሰላም ተናደሩ።